በቅርቡ የተመሠረተው የሶማሌ ቅንጅት ለዲሞክራሲና ነጻነት የተባለ ድርጅት በአፋር ክልል አደይቱና ኡንዱፎ በሶማሌ የብሔር ተወላጆች ላይ እየተፈጸመ ነው ያለውን ጥቃት አውግዟል። የእንዱፎ ነዋሪዎችም ጥቃት እየተፈጸመብን ነው ይላሉ። የአፋር ክልል ግን በበኩሉ በኡንዱፎ እየተካሄደ ያለው የሰላም ጉባኤ ነው ሲል ይሟገታል። አዲስ ቸኮል ዝርዝሩን ይዟል።

የአዲሱ ፓርቲ ቅንጅት ለዲሞክራሲና ለነጻነት ህዝብ ግንኙነት ኃላፊ የሆኑት አቶ አደን አላሌ በዛሬው ዕለት ለጋዜጠኞች በሰጡት መግለጫ በአፋር ክልል የሶማሌ ብሔር ተወላጆች እንግልትና መፈናቀል እየደረሰባቸው ነው፣ ህገ መንግስታዊ መብቶቻቸውም እየተጣሱ ነው ብለዋል። አተይቱና እንጉፎ ችግሮቹ ምንድን ነው? አሁን እዛ የሚኖሩት ሰዎች ሶማሌዎች ናቸው። የኢትዮጵያ መንግስት የኢትዮጵያ ፌዴራላዊ ሚሊትሪ አዚዞ

እዛ ጋር አፋር ክልል ይህን ሰዎች እንዲሆኑ በጉልበት ሰብሰባ አደረጉና ከሰብሰባ በኋላ አፋሮቹ እዛ ያሉትን ሶማሌዎች እንዲያስተዳድሩ። ይህንን ድርጊት ኢሰብአዊ ነው። እኛ ይህንን እንቃወማለን። ለምንድ ነው የምናቃወመው? የኢትዮጵያ ህገ መንግስት ይህንን አይነት ነገር አይፈቀዱም።

አቶ አደን አክለውም ሶማሌዎች የሚበዙባቸው ሶስቱ አወዛጋቢ ቀበሌዎች የልማት ተቋዳጅ ሳይሆኑ እንዲኖሩ ተደርገዋል ሲሉ ወቅሰዋል። የፌዴራል የጸጥታ ኃይሎችን በወገንተኝነት የወቀሱት አቶ አደን አፋርና ሶማሌ ወንድማማች ህዝቦች ናቸው፣ የተፈጠሩ አለመግባባቶችንም በውይይት ብቻ መፍታት ይገባቸዋል ሲሉ መክረዋል። በአፋር ክልል የወንድፎ ከተማ ነዋሪ የሆነው ወጣቱ ዑመርም በአሁኑ ሰዓት 1200 ገደማ ሶማሌዎች ከወንድፎ ተፈናቅለዋል ብለዋል።

በአፋር ክልል በባለሙያነት የሚሰራው ከዲር አህመድ ግን በወንድፎ እየተካሄደ ያለው የሰላም ኮንፈረንስ ነው ይላል። እንግዲህ ሰሞኑን ለሶስት ቀናት በአፋር ብሔራዊ ክልላዊ መንግስት ደቡባዊ ዞን በአሚዋራ ወራ በባይ ጋዋኒ ስር የምትገኘው እንደፈቀ ቀበሌ ላይ የዒሳ ማህበረሰብ እና በአፋር ህዝብ መካከል የሰላም ኮንፈረንስ እየተካሄደ ይገኛል። የዚህ የሰላም ኮንፈረንስ ዋናው አላማ በሁለት ህዝቦች መካከል

አንድ ወራት ሲካሄድ የነበረው ጦርነት ከጦርነት ትርፍ አይገኝም በሚል በተደረገው በፌደራል በኩልና በክልል በአፋር በክልል በኩል በተደረገው ስምምነት መሰረት እነዚህ አካባቢ ላይ የህዝብ ኮንፈረንስ እየተደረገ ይገኛል። ስለዚህ የዚህ ኮንፈረንስ ዋና አላማ አካባቢው ሰላም እንዲሆንና ከጦርነት ተላቆ ህብረተሰቡ የለመደውን የሰላማዊ የዕለት አይለት ስራ እንዲሰራ

በግል ነው። ስለዚህ አሁን በዚያ አካባቢ ላይ በፌደራል ምክንያት ተፈናቅናል የሚሉት አካላት ምናልባት ሲያስቡት የነበረው ሁኔታ ያልተመቻቸው ሰዎች ሊሆኑ ይችላሉ። እንግዲህ እዛው ያለው የኢሳ ማህበረሰብ አምኖበት ሞትና ግድያ ካልሆነ በስተቀር ከጦርነት የሚገኝ ትርፍ እስከሌለ ድረስ በሰላማዊ መንገድ ካሉበት ከአፋር ህዝብ ስር ሆኖ መተዳደርን የመረጡና እነዚህ ተፈናቅናል የሚሉት ደግሞ

በአፈር መስተዳደር ስር ከምንሆን ወይ ጦርነት ወይ ደግሞ አካባቢን ለቀን እናወጣለን የሚለው አስተሳሰብ ያላቸው ሰዎች ይሆናሉ እንጂ ተፈናቅናል የሚሉት እዚ አካባቢ ላይ በአሁኑ ሰዓት ምንም አይነት የመፈናቀል እንትን የለም።

የእንትን የሰላም ኮንፈረንስ ከሆነ ያው በሶማሌ ባህል ሁሉም ጎሳ አንድ ኡጋዝ ነው የሚኖረው። ኢሳዎች ናቸው እዛ ከአፋር ክልል ጋር በአጎራባችነት የሚኖሩት የኢሳ ኡጋዙም የኢሳ ሀገር ሽማግሌዎችም ባልተጋበዙበት ሁኔታ የእርቅ መድረክ ሊባል ይችላሉ የሚል ቅሬታ ያቀርባሉ። የኢሳ ኡጋስ እኮ የግድ መገኘት ያለበት፣ ምክንያቱም እነዚህ የኢሳ ተወላጆች እየኖሩ ያሉት በአፋር ብሄራዊ ክልላዊ መንግስት ውስጥ ነው። ስለዚህ የእነዚህም ጉዳይ

ማስተካከል ወይም ደግሞ እልባት መስጠት የሚችለው እዛው የሚኖሩበት አፋር ብሔራዊ ክልላዊ መንግስት ውስጥ ያለው የአፋር ብሔራዊ ክልል መንግስት ነው እንጂ ከሌላ አካል መጥቶ ይህንን ጉዳይ ላይ መሳተፍ የሚስልበት ምንም ሕጋዊ ማዕቀፍ የለም። ለተወሰኑ ቀናት ጋብ ብሎ የነበረው የአፋርና ሶማሌ ግጭት ሰሞኑን የማገርሸት አዝማሚያ እየታየበት ነው። በፌዴራል መንግስት አሸማጋይነት የሁለቱ ክልል አመራሮች ያካሄዱት የእርቅ ሂደት ወደ ዞንና ወረዳዎች ይወርዳል ቢባልም እስካሁን ግን የታየ እርምጃ የለም። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ